ስፖርት። ልክ እንደ ዓለም ዋንጫ በየአራት ዓመቱ የሚከናወነው የፊፋ ኮንፌዴሬሽን ካፕ የእግር ኳስ ግጥሚያ ቅዳሜ ዕለት በአስተናጋጇ ሩሲያና ኒውዚላንድ ግጥሚያ ተጀምሯል። ውድድሩ እስከ ሰኔ 25 ቀን 2009 ዓ.ም ይዘልቃል። በሜዳ ቴኒስ ውድድር የብሪታንያው አንዲ ሙራይ ነገ ወሳኝ ግጥሜ ያደርጋል። የነገው ፍልሚያ ለዌምብልዶን ፍጻሜ መነቃቂያ ሆነዋል ተብሏል። ስዊዘርላንድ ውስጥ በሚከናወነው የብስክሌት ውድድር ኢትዮጵያዊው ብስክሌተኛ ጽጋቡ ግርማይ ጥሩ ውጤት አስመዝግቧል። አብራችሁ ቆዩም። የፊፋ ኮንፌዴሬሽን ካፕ የእግር ኳስ ግጥሚያ በሳምንቱ መጨረሻ ላይ ተከናውኗል። ውድድራቸውን ዛሬ እንዲያከናውኑ የተመደቡት ጀርመንና አውስትራሊያ ናቸው። የኮንፌዴሬሽን ዋንጫ የሚያስገኘው የፍጻሜ ውድድር ላይ ለመድረስ 16 ጨዋታዎች መከናወን ይገባቸዋል። የኮንፌዴሬሽን ካፕ ውድድር የሚከናወነው ልክ እንደ ዓለም ዋንጫ የእግር ኳስ ፍልሚያ ሁሉ በየአራት ዓመቱ ነው። የዓለም ዋንጫ አዘጋጅ ሀገር ለዓለም ዋንጫ ውድድር እንደመነቃቂያና የዝግጅት መሞክሪያ እንዲሆነው ውድድሩን የሚያከናውነው ከዓለም ዋንጫ አንድ ዓመት ቀደም ብሎ ነው። ቀጣዩ የሰላምት የዓለም ዋንጫ አዘጋጅ ሩሲያ የኮንፌዴሬሽን ዋንጫን እያስተናገደች ስትገኝ ለውድድሩ ከመላው ዓለም ስምንት ሀገራት ተካፋይ ናቸው። ከስምንቱ የውድድሩ ተካፋዮች ስድስቱ በፊፋ የኮንፌዴሬሽን አሸናፊዎች አሸናፊ የአህጉራት የዋንጫ ባለድሎች ናቸው። አንዱ የዓለም ዋንጫ አሸናፊ ሲሆን ሌላኛው ሀገር የዓለም ዋንጫ አዘጋጅ ሀገር ነው። በዚህም መሰረት ቅዳሜ ዕለት በጀመረው የኮንፌዴሬሽን ካፕ ውድድር ከስምንቱ ተካፋይ ሀገራት አዘጋጇ ሩሲያን ጨምሮ ኒውዚላንድ፣ ፖርቹጋል ና ሜክሲኮ በምድብ አንድ ውስጥ ይገኛሉ። በምድብ ሁለት ደግሞ የዓለም ዋንጫ አሸናፊዋ ጀርመን፣ ቺሊ አውስትራሊያ ና ካሜሩን ተካፋይ ናቸው። አፍሪካን ወክላ ወደ ሩሲያ ያቀናችው ካሜሩን ትናንት ሩሲያ መዲና ሞስኮ ውስጥ ባደረገችው ግጥሚያ የደቡብ አሜሪካ እግር ኳስ ማህበር ኮንፌዴሬሽን በእንግሊዝኛው ምህጻር የኮሜብል አሸናፊዋ ቺሊ የሁለት ለዜሮ ሽንፈት ደርሶባታል። በትናንትናው ግጥሚያ የእግር ኳስ ዳኞችን በውሳኔ አሰጣጥ ሊያግዝ ይችላል የተባለለት አዲስ ስነ ቴክኒክ ማለትም ዳኛ ደጋፊ ቪዲዮ በእንግሊዝኛ ምጻሩ ቪኤአር ተግባራዊ ሆኗል። ፖርቹጋልና ሜክሲኮ አቻ በወጡበት ውድድር ዳኛ ደጋፊ ቪዲዮ ውጤታማ ሆኖ ታይቷል። ሆኖም የካሜሩንና የቺሊ ውድድር ላይ ግን ስነ ቴክኒኩ ከማወዛገብም አልፎ ዓለም አቀፉ የእግር ኳስ ፌዴሬሽኖች ማህበር በእንግሊዝኛ ምጻሩ ፊፋ በቀጣዩ የዓለም ዋንጫ ላይ ብዙ ስራ እንደሚጠብቀው አመላክቷል ተገኝተዋል የቺሌው ኤድዋርዶ ቫርጋስ በጨዋታው የመጀመሪያ አጋማሽ ግብ ያስቆጥራል ዳኛውም ግቡን ያጸድቃሉ አፍታም ሳይቆዩ ግን በዳኛ ደጋፊ ቪዲዮ መረጃ መሰረት ግብ ያሉትን ውሳኔ ከጨዋታ ውጭ በሚል ይሽሩታል ብዙዎች ኤድዋርዶ ከጨዋታው ውጪ ነው የተባለበትን ቪዲዮ በመተቸት ትከሻው ብቻ ከመስመር ማለፉ ከጨዋታ ውጪ ሊያስብል አይገባም ሲሉ ተደምጧል የሚገርመው ነገር ግን ቺሌ ሁለት ለዜሮ ባሸነፈችበት ጨዋታ አሌክሲስ ሳንቼዝ ግብ ያስቆጥረው ከጨዋታ ውጭ ሆኖ ነበር በዚህ ጊዜ ዳኛ ደጋፊ ቪዲዮ መረጃ ቺሌን የጠቀመ ይመስላል። ዳኛው ግቡን አጽድቀውታል። ትናንት ቺሊ ካሜሮንን ማሸነፍ ብቻ ሳይሆን በአጠቃላይ ጨዋታም ልቆ ታይቷል። በትናንቱ ጨዋታ ለቺሊ አሌክሲስ ሳንቼዝ እና ቪዳል ግብ አስቆጥሯል። በተለይ ቪዳል ከፍ ብሎ በመዝለል በጭንቅላቱ ያስቆጥራት ድንቅ ግብ ተብላ ተመዝግባለች። ሐሙስ ዕለት በነበረው ልምምድ ወቅት ቁርጭምጭሚቱ ላይ በደረሰበት ጉዳት ላይሰለፍ ይችላል ተብሎ የነበረው የ28 ዓመቱ የአርሰናል አጥቂ አሌክሲስ ሳንቼዝ ከቅያሬ መልስ ሁለተኛዋን ግብ አስቆጥሯል። የቺሊው አሰልጣኝ ሁዋን አንቶኒዮ ፒሲ ከጨዋታው በፊት አሌክሲስ ላይሰለፍ እንደሚችል ስጋታቸውን እንዲገልጠው ነበር። እንደ ምርመራ ውጤቱ ከሆነ የሚሻለው ነው የሚመስለው። ባየነው ነገር ተስፋ አድርገናል። ግን ደግሞ እንዳስተዋልነው ከሆነ ትንሽ ሕመም ቢጤ ስለሚሰማው በደንብ ሊሻለው ይገባል። ስለዚህ በነገው ጨዋታ መሰለፍ አለመሰለፉን የምንወሰንበት ይሆናል። አሰልጣኙ የመጀመሪያው አጋማሽ ሊጠናቀቅ ሲሊወሰኑ ይመስላል። ሆኖም አሌክሲስ ሳንቼስ የቁርጭምጭሚት ጉዳቱ በደንብ እንዳልተሻለው አሳይቷል። አሌክሲስ ሳንቼስ ከጨዋታው በኋላ ከመልበሻ ክፍል ውስጥ ሆኖ ያበጠ የግራ እግሩ ቁርጭምጭሚትን የሚያሳይ ምስል በማህበራዊ መገናኛ አውታር አሰራጅቷል። ከትናንት በስቲያ በመክፈቻው የመጀመሪያውን ጨዋታ ከአስተናጋጇ ሩሲያ ጋር ያደረገችው ኒው ዚላንድ የ2 ለ0 ሽንፈት ደርሶባታል። ውድድሩ እስከ ሰኔ 25 ድረስ ይከናወናል። የኮንፌዴሬሽን ካፕ የእግር ኳስ ግጥሚያ ፍጻሜን ብራዚል ለሶስት ጊዜያት በተከታታይ በአጠቃላይ ደግሞ ለአራት ጊዜያት አሸንፋለች። ዋንጫው በተከታታይ ብራዚል እጅ ከመግባቱ አስቀድሞ ፈረንሳይ የዛሬ 14 ና 16 ዓመት ለሁለት ጊዜያት አሸናፊ ሆናለች። ሜክሲኮ እንደ ጎርጎሪዮስ አቆጣጠር በ99 1999 ዓመተ ምህረት ብራዚልን ተከትላ ለአንድ ጊዜ የዋንጫ አሸናፊ መሆን ችላ ነበር ነው። አትሌቲክስ ስዊድን መዲና ስቶክሆልም ውስጥ ትናንት በተከናወነው የዳያመንድ ሊግ የአትሌቲክስ ፉክክር ኢትዮጵያዊው አትሌት አማን ወቴ በ1500 ሜትር የሩጫ ፉክክር የሶስተኛ ደረጃ አግኝቷል። ከፍተኛ ፉክክር በታየበት የትናንቱ ውድድር ኬንያዊው ቲሞቲ ቺሪዮት በ3 ደቂቃ ከ30.77 ሰከንድ አንደኛ ሲወጣ የባህሬኑ አልሳዴቅ ሚኮ አማንን በሽርፍራፊ ሰከንዶች በልጦ በሁለተኛነት አጠናቋል። አልሳድቅ ሁለተኛ የገባበት ሰዓት 3 ደቂቃ ከ31 ነጥብ ከ49 ሰከንድ ነው። አማን ከአልሳዲቅ ከአንድ ሰከንድ ባነሰ ጊዜ ተበልጦ በ3 ደቂቃ ከ31 ነጥብ 63 ሰከንድ ማጠናቀቅ ችሏል። አማን የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር በእንግሊዝኛ ምጻሩ አይኤኤኤፍ ዓለም አቀፍ የቤት ውስጥ ውድድር ላይ በዚሁ በ1500 ሜትር ርቀት ውድድር እንደ ጎርጎሪስ አቆጣጠር በ2014 በማጣሪያው አንደኛ በመውጣት በፍጻሜው ግን ሁለተኛ ሆኖ ማጠናቀቁ ይታወሳል። በወቅቱ አማን ሁለተኛ በወጣበት ውድድር አሸናፊ የነበረው የጅቡቲው አትሌት አያንለህ ሱሌይማን የገባበት ሰዓት አማን ትናንት ሶስተኛ ከወጣበት እጅግ ዘግየት ያለ ነበር። የያኔው የአንደኛ ደረጃ ውጤት ሶስት ሰዓት ከ 7 ነጥብ 52 ሰከንድ ነበር። በ3000 ሜትር መሰናክል ሩጫ የትናንቱ የስቶኮልም ዲያመንድ ሊግ ውድድር ደግሞ ጫላ በዮ 8 ደቂቃ ከ22.65 ሰከንድ በመግባት አራተኛ ሆኖ አጠናቋል። በዚህ ውድድር የኤርትራው አትሌት የማነ ኃይለ ስላሴ በሁለተኛነት ጨርሷል። የገባበት ሰዓትም 8 ደቂቃ ከ18.29 ሰከንድ ነበር። ሶስተኛ ወጣው የኬንያው አትሌት ኒኮላስ ኬፕታኑ ነው። የብስክሌትሽቅድምድም ስዊዘርላንድ ውስጥ በሚከናወነው የጎዳና ላይ የብስክሌትሽቅድምድም ዘጠነኛ ዙር ውድድር ኢትዮጵያዊው ብስክሌተኛ ጽጋቡ ግርማይ ትናንት ከ144 ተወዳዳሪዎች መካከል 42ተኛ ደረጃን አግኝቷል። እስከ ዛሬ በተደረጉ ዘጠኝ ውድድሮች በተሰበሰበ ነጥብ ጽጋቡ ከ140 ብስክሌተኞች የ24ተኛ ደረጃ ይዟል። ጽጋቡ ከቀደማቸው ብስክሌተኞች መካከል እስከ 30ኛ ድረስ ያሉትን ለመጥቀስ ያህል የቼክ ሪፐብሊኩ ያን ሂርት፣ የካናዳው ሚካኤል ውድስ፣ የኔዘርላንዱ ዳአን ኦሊቨር እንዲሁም የኤርትራው መቅሰብ ደበሳይ፣ የቤልጂየሙ ፊሊፕ ጂልበርት እና 30ኛ የወጣው የስዊዘርላንዱ ሚሻኤል ሻየር ይገኙበታል። በአጠቃላይ ድምር ውጤት ከ140 ተወዳዳሪዎች መካከል የኤርትራው ምርሃዊ ቅዱስ 15ኛ ደረጃን በመያዝ ጠንካራ ብስክሌተኛነቱን አስመስክሯል። የሜዳ ቴኒስ። ብሪታንያዊው ቁጥር አንድ የሜዳ ቴኒስ ተጫዋች አንዲ ሙራይ በነገ ሁለት ለስድስተኛ ጊዜ በኩንስ ክለብ የሚያደርገው የአይጎን ውድድር በዋነኛው የዌምብልደን ፍልሚያ በተነቃቃ መንፈስ እንዲጓዝ እንደሚያደርገው ገልጧል። አንዲ ሙራይ ነገ የሚገጥመው አሊያጅ በዴቤን ነው። ውድድሩ በየአመቱ ለዌምብልዶን ፍልሚያ እንዲዘጋጅ ይረዳኛል ብሏል። አንዲ ሙራይ የ30 ዓመቱ አንዲ ሙራይ ነገ በሚወዳደርበት ኩንስ ክለብ ያለፉትን ሁለት ዓመታት ማሸነፍ ችሏል። አድማጮች የስፖርት ጥንቅራችን በዚሁ ይደመደማል። አስተያየትና ጥቆማችሁ አይለን ማንተጋፍቶት ስለሽነኝ መልካም ጊዜ። ጤና ይስጥልኝ።